በድጋሚ እንኳን ደስ አለዎት እስቲ ራሶትን ያስተዋውቁልኝ እሺ እንኳን አብሮ ደስ አለን ዶክተር መቅደስ ዳባ እባላለሁኝ የኢትዮጵያ የማጽና ጽንስ ሀኪሞች ማህበር ፕሬዚደንት እና በቅዱስ ጳውሎስ ሆስፒታል በማጽና ጽንስ የትምህርት ክፍል ውስጥ በማጽና ጽንስ ረዳት ፕሮፌሰር ሁኜ እያገለግላለሁኝ አመሰግናለሁ እንግዲህ ዶክተር መቅደስ መቅደስ ብዬ ራሴ ልጥራና መቅደስ እንግዲህ በዚሁ በአዲስ አበባ ኢትዮጵያ ውስጥ ተወልጄ በአዲስ አበባ ውስጥ ያደግኩት የተወለድኩት እንግዲህ በዚሁ አሁን በምሰራበት በቅዱስ ጳውሎስ ሆስፒታል ውስጥ ነበረ ከዛ በኋላ የመጀመሪያ ደረጃ እና ሁለተኛ ደረጃ ትምህርቴን በአዲስ አበባ በመስካየ ሕዙናን መድኃኔዓለም ገዳም ትምህርት ቤት ውስጥ ነበረ የጨረስኩት ከነሰሪ ከመጀመሪያ ደረጃ ትምህርት አንስቶት ከአስራ ሁለተኛ ክፍል እዛ ከተማርኩኝ በኋላ በሀዋሳ ዩኒቨርሲቲ የመጀመሪያ ደረጃ የህክምና ትምህርትን ተማርኩኝ እዛ በሐዋሳ ዩኒቨርሲቲ አገልግሎት ከሰጠው በኋላ ከዛ በመቀጠል የህብረተሰብ ጤና ማስተር ሴን እዛው ሰራው እሱን እየሰራሁ ደግሞ እንደገና የማህፀንና ጽንስ ስፔሻሊቴን ደግሞ በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ስፔሻላይዝድ ሆስፒታል ሰራሁኝ። ከዛ በኋላ እንግዲህ ያው የስፔሻሊቲ ትምህርቴን ከጨረስኩኝ በኋላ የዛሬ ስድስት ዓመት ማለት ነው። ዶክተር አማራ ወርቆ የሚባል ባለቤት አለኝ። አሁን ስለዚህ ወደ ትዳር ገባሁኝ። አሁን የሁለት ልጆች እናት ነኝ። አንድ ወንድ፣ አንድ ሴት ልጆች አሉ ሴላ እና ክርስቲያን የሚባሉ ልጆች አሉኝ ማለት ነው። እሺ እንግዲህ የማህጸንና የጽንስ ህክምና ብዙ ጊዜ የሚጠራ የተለመደ የሚመረጥ ዘርፍ አይደለም እና እርሶ እንዴት ወደዚህ ሙያ ያገቡ? ህክምና ከመግባቴ በፊት የአሶልተክሲን ትምህርት የምትጨረስ ድረስ ባለው ጊዜ ማስበው ያው ሳይንቲስት ሆናለሁ የሚል ነበረ። ስለዚህ የሳይንስ ትምህርት ነበር የመረጥኩት ሙያ። ከዛ በኋላ ያው ወደ ህክምና ትምህርት ከገባውም በኋላ የመጀመሪያዎቹን የልምምድ ጊዜ የምናደርግባቸው አመታት አሉ። ክሊኒካል ሊየርስ የምንለው ሊሄድን በምናይበት ጊዜ ያጋጠመኝ በወል በማዋለጃና በማህፀንና ጽንስ ትምህርት ክፍል ውስጥ ነበረ። ይሄ ማለት ገና እንግዲህ የህክምና ትምህርት ጀምረን ወደ ሶስተኛ አራተኛው አመት አካባቢ ማለት ነው። እና በጣም የገረመኝ ነገር ማህፀንና ጽንስ ትምህርት ክፍል ውስጥ ያሉት የማህፀንና ጽንስ ሐኪሞች ቁጥር በጣም ዝቅተኛ ነበረ በሚገርምሽ ሁኔታ። ሶስት ብቻ ነበሩ፣ የዚህ ስፔሻሊስቶች የነበሩት። ና በጣም ስለገረመኝ በመሆኑ ሀገሬ ውስጥ ስንት የማህፀንና ፅንስ ሐኪም አለ? የሁሉ እናት አለ፣ የሁሉ ወጣት አለ፣ የሁሉ ሴት አለ እና ምንድን ነው ስንትን ያለ የጠየኩኝና ና ያን ጊዜ እንግዲህ አሁንም ካለበት ከኢትዮጵያ አሁን ራሱ በዚህ ጊዜ አንድ ሺ ራሱ አይሞላም፣ የኢትዮጵያ ውስጥ ያለ የማህፀንና ፅንስ ሐኪሞች ቁጥር በጣም አዘንኩኝ። የሚመጡት ሴቶች ብዙ አገልግሎት ይፈልጋሉ። በጣም ሰዓት ወስዶ ማማከር ይፈልጋል። እንግዲህ እንደ ሌላው አይነት የሕክምና ክፍል አይደለም። በደንብ ጠጋ ብለሽ የሰውን ህመም በደንብ አዳምጠሽ ጥያቄያቸውን በደንብ ሳንተሽ ጊዜ ወስደሽ አስረድተሽ ማሳለፍ ያለብሽ ነገሮች አሉ። በተለይ ከጸንሱም ውጭ የማህፀን ሕክምናው ላይ በተለይ ጣቶች ሲመጡ ትልልቆች ሲመጡ በምናይበት ሰት ሰዓት በደንብ ይፈልጋልና ባለሙያዎችን አከፋፍለን ለአንድ ሴት አንድ ሐኪም መመደብ ብንችል በጣም ደስ ይላል ብዬ በራሴ ማሰብ ጀመርኩኝና በዛ ምክንያት ነው ወደ ማርፈና ጽንስ ክፍል መግባት እንዳለብኝ የወሰድኩት። ከመጀመሪያውም ማለት ታየ ብዙ ሴቶች የመማር እድል የማግኘታቸው ነገር በጣም ዝቅተኛ ይላል። ከዛ በኋላ ደምሆ ተምረው በሀገራቸው አገልግሎት መስጠት ሌላኛው ሁለተኛ በጣም ትልቅ እድል ነው። ያንን እድል ለማግኘት ደግሞ ለሴቶች ጠጋ ብሎ ያላቸውን ነገር መረዳት በተለይ በስነቷ ዙሪያ ላይ ያላቸውን ራሳቸውን መቻል የሚችሉበትን ነገር ማስተማር መመካከር በጣም እንደሚያስፈልግ አምን ስለነበረ በዚህ ምክንያት ነው ወደዛ ክፍል የገባሁት ማለት ነው። አሁን እንግዲህ እንግዲህ እንደነገሩኝ በጣም የሐኪምና የባለሙያ ጥረት ያለበት ዘርፍ ነው። በዛ ላይ ደግሞ ተገልጋዮች በጣም የሚያጨናንቁትም ብዙ እናቶች እንዳሉት ከወሊድም በተለየ በዚህ በማህጸኑም ዙሪያ ብዙ ተገልጋዮች ያሉበት ዘርፍ ነው። ና የእርስዎ የሙያ ጉዞ ምን ይመስላል? የሙያ ጉዞ ይሄ በተለይ የመጀመሪያው ዙር የሕክምና ልምምድ በምናረግ ጊዜ ካየሁባቸው ጊዜ ጀምሮ የመጀመሪያው ጠቅላላ ሐኪም እያለሁ ራሱ የሰራሁት በዛ ክፍል ውስጥ ነበር። ለሁለት ዓመት ያህል ማለት ነው። ከዛ በኋላ ወደ ስፔሻሊቲ ወደ ዚሁ ትምህርት ዘርፍ ከገባሁ በኋላ በጥቁር አንበሳ ዩኒቨርሲቲ ውስጥ እያለሁ ለሶስት ሆስፒታሎች ተካፍለን እንሰራ ነበረ፤ ጥቁር አንበሳን ራሱን፣ ዘውዲቱን፣ ከዛ በኋላ ጋንዲ ሆስፒታል ውስጥ ሆነን እንሰራ ነበረ በእነዚህ ጊዜዎች ውስጥ ደግሞ ማህፀንና ጽንስ ትምህርት ክፍሉ ጋር አንድ ላይ በመሆን እንደገና በተለይ የተለያዩ ጾታዊ ጥቃቶች ልጆች የደረሱባቸውን ሰዎች ጠጋ ብሎ ማገዝ በሚለው ነገር የማህፀንና ጽንስ ማህበሩን እናግዝ ነበረ እና በዛ ምክንያት ከሬዚደንስ ይሄ ስፔሻሊቲዬን ሳልጨርስ በፊት ጀምሮ ከማህበሩ ጋር ጠጋ ብዬ ያሉትን ከእኛ በላይ ያሉትን ትልልቅ ሰዎች ማገዝ ከእነርሱ ብዙ ነገር የመማር ዕድል አግኝቼ ነበር። ከዛ ከወጣሁ በኋላ ያው በዚሁ አንድ ሁለት አመት የግሉንም ነገር እንዲህ አናኒያ በሚባል የናቶችን የእናቶችን ህጻናት ከሚል ሆስፒታል ውስጥ ለትንሽ ጊዜ አገልግያለሁ። በቤተሰብ መምሪያ አገልግሎት ከመሳ በቂ ውስጥ ለትንሽ ጊዜ ሰርቻለሁ። እነዚህ ነገሮች ማድረግ የነበረው በተለይ የዘርፉ በግል ብቻ ይዘሹም ይሆን አይደለም፣ በመንግስትም ተይዞም ይሆን ነገር አይደለም። ሁላችንም ተባብረን መስራት ያለብን ስለሆነ ማለት በተጨማሪ ደግሞ በተለይ የፓብሊክ ሄልዝ ላይ ያለውን ሰብ ስፔሻሊቲ ማስተር ሴንሰር ስለነበረ ሪሰርቾች አስፈላጊ የሆኑ መረጃዎችን ማሰባሰብ፣ መጽሐፍ እንደገና ያንን ማሳተም፣ በዚህ ነገሮች ላይ የአገር ደረጃም የእኛ የማህበራችን ውስጥ ያለ የሚታተሙ መጽሐፎች አሉ። ለእነሱ የሚያግዙትን መረጃዎች በመስጠት እየሰራሁ ነበር የቆየሁት። እንደገና ደግሞ በጣም አሁን በጣም ወድጃው የምሰራበት ነገር ምንድን ነው? የስነቱ ዋልዶ ዙሪያ ላይ የስፔሻሊቲን ከጨረስኩ በኋላ በሰብ ስፔሻሊቲ ራበት ሲልጋለሁ በዛም ነው በዓለም ጤና ድርጅት ውስጥ በዋናው ቢሮ ላይ በመሆን ለአንድ አመት ከዛ ቦታ ላይ ሆኜ እንደ ፖስትዶክተራል ፌሎሽፕ ነው እንደ ሜዲካል ኦፊሰር ሆኜ በጣም ብዙ የሚወጡ ምርምሮችን ማገዝ ወይ ያንን ለመስራት እድል አግኝቼ ነበረ በፈረንጆች ሁለት ሺ ሀያ አመተ ምረት ጀምሮ የኢትዮጵያ ማጠናቀት ሐኪሞች ማህበር ላይ ፕሬዚደንት ሆኜ እያገለገልኩ ነው ያለሁት። እሺ፣ በዚህ ሙያ እንግዲህ ኢትዮጵያ ውስጥ በጣም ብዙ ክፍተቶች እና ተግዳሮቶች ይኖራሉ፣ ግን እርስዎ እንደ ባለሙያ ጉዞውን ይፈታኝ አድርጓል የሚሉት ነገር ምንድን ነው? በተለይ እንደ ባለሙያ ጉዞውን ትንሽ ከባድ የሚያደርገው ምሳሌ የመሳሪያዎች እጥረት ሊኖር ይችላል። አሁን ለምሳሌ በተለያዩ ሀገሮች የዛሬ ሀያ ዓመት ምናምን የተተዉ መሳሪያዎችን እስክል ልንጠቀም እንችላለን። ዘመኑ ከሄደበት የሳይንስ አድቫንስ ድረስ በደንብ ሄደናል ብዬ አላምንም። ገና ትንሽ ይቀረናል፣ ብዙ መስራት አለብን በዛ ዙሪያ ብዬ አስባለሁ። አንዱ እንደ ቻሌንጅ ብዬ የማስበው ያለን የሰው ብዛት በጣም ብዙ ነው። ነገር ግን ካለን የሰው ብዛት አንጻር ምን ያህል ለዛ በቂ የሆኑ ባለሙያዎችን መድበናል ደግሞ በጣም ትልቅ ጥያቄ ነው። የባለሙያዎች ብዛት እጥረት በጣም ከፍተኛ ነው። ስለዚህ ሰው የሚያስፈልገውን አይነት ኳሊቲ የሆነ የስነ ተዋልዶ ጤና ወይም ደግሞ የእርግዝና የወሊድ እና ማጸናጠጭ ሕክምና አገልግሎት እንሰጣለን ለማለት በጣም ብዙ መስራት እንዳለብን ይሰማኛል። ከዚህ በተጨማሪ ትንሽ ሙያውን ቻሌንጅንግ የሚያደርገው የእናቶች ጤና ላይ መስራት የራሱ የሆኑ ጫናዎች አሉት። ምክንያቱም እያንዳንዱ ነገር በሰዓት የተወሰነ ነው፣ ኢመርጀንሲ ነው ብለን እንላለን። ብዙ ጊዜ እንደውም የእናቶች ጤና እና በተለይ በወሊድ ሰዓት ያሉ ነገሮች እያንዳንዷ ደቂቃ ለውሳኔ በጣም አስፈላጊ ናት እንላለን እና ሁሉም ሰው በዛ ውስጥ በጣም ቤተሰብንም የመጣችውንም ሴት ሁሉም አስደስቶ ለማለት ጥረት ያደርጋል። ነገር ግን አንዳንድ አንድ ጊዜ በሚፈጠርበት አንዳንድ ችግሮች በተለይ ያልታሰቡ ድንገተኛ ነገሮች በሚፈጠሩ ጊዜ ብዙ ባለሙያዎቻችን አሁን አሁን ሙያውን ለመቀላቀል መስራት ብዙ ጊዜ እዚህ ሙያ ውስጥ ለመስራት ምንድን ነው ቀጥዬ የማገኘው የማገኘው ክፍያ ይህን ያህል አይደለም ለምንት እንደዚህ አይነት አስጨናቂ ሙያ ውስጥ እሰራለሁ የሚሉ ነገሮች መምጣት ጀምረዋል እና እንደ ሙያው ማህበር ፕሬዚዳንት ሆኜ እንደገና ደግሞ በዛው ሙያ ውስጥ እንዳለ ሰው አንዳንዴ የማየው እናቶች ዙሪያ ላይ የሚሰሩ ሰዎችን በጣም ኢንካሬጅ እያደረግን ኦፍኮርስ ተጠያቂነትን በደንብ እየጨመርን ነገር ግን ደግሞ ትሬኒንጋቸውን አብረን መስራት እንዳለብን አስባለሁ። በተለይ ሴቶች ዙሪያ ላይ የሚደረጉ ነገሮች ሴቶችን በጣም በራሳቸው ነገር ላይ የመወሰን ነገርን ካልጨመርን በስተቀር አገር በተለይ ለሴቶች የምሰጠው ቦታ ዝግጁ ካልሆነ አሁን እንዲሁም አንዳንድ ጊዜ ምን ያጋጥመናል? የመውለድ እንኳን የመጡ ሰዎች ልጁ መተንፈስ አቅቶታል፣ አሁን ኦፕሬሽን ያስፈልጋል ምናምን ስንል አይ ቆይ፣ እስቲ ገሌ ወስንልኝ፣ ገሌ እንደዚህ በል። ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ለሚወዱት ሰዎች በጣም ማዘጋጀት ላይ መስራት ብዙ ያስፈልገናል። ማለት ያ ደግሞ ከትምህርት ቤት ከቤት ከቤት ተሳዝም ላይ ይጀምራል። ስለዚህ እነዚህ አንዳንድ ቻሌንጆቹ ናቸው ብዬ አስባለሁ። ሌላው ነገር ያው ሰዓት ነው። በጣም እድሜ ይፈልጋል አራት አመት መወሰድ ስፔሻሊቲ በተለይ እንደ ሴት እዚህ ያው ሲገቡ ለምሳሌ ወሊድ በሚመጣ ጊዜ ከወሊድ በኋላ ትምህርታቸውን መቀጠል ላይ ሲጨነቁ ይታያል። እነዚህ ናቸው አንዳንዶች ቻሌንጆች እንግዲህ አሁን በቅርቡ ደግሞ የፊጎ አዋርድ ሽልማት ላይ ተምርጠዋል። ና እስቲ ስለሱ ጥቂት ነገር ቢሉኝ። የዚህ የአለም ማህፀንና ጽንስ ሐኪሞች ማህበር ወይም ፌዴሬሽን ኦፍ ኢንተርናሽናል ጋይናኮሎጂ ኤንድ ኦብስቴትሪክስ ፊጎ የምንለው በሱ ላይ እንግዲህ በአገራቸው ወይም ደግሞ በአለም ደረጃ በተለያዩ የሳይንስ ዘርፍ ለሴቶች ጤና አገልግሎት ሙያዊ አስተዋጽኦ አድርገዋል የሚባሉ ሴቶችን መሸለም ከጀመረ እንግዲህ በፈረንጆቹ አቆጣጠር በአስራ ዘጠኝ ዘጠና ሰባት ጀምሮ ነው። የጀመረበት ጊዜ ጀምሮ እንግዲህ ኢትዮጵያ በተለያዩ ጊዜያቶች የዚህ ሽልማት ተካፋይ ሆና ታውቃለች እና እንግዲህ በጣም እድለኛ ነኝ ብዬ የማስበው ከዚህ በፊት ከነበሩት ከተለያዩ አሁን እንግዲህ ለምሳሌ በሁለት ሺ ሶስት የዶክተር ካትሪን ሀምሊን ነበረች ተሸላሚ የነበረች ኢትዮጵያ ወክላ እንደ ኢትዮጵያ እስከ ቅርብ ጊዜ ድረስ ራሱ በሙያው አሉ የሚባሉ ሰዎቻችን በተለያየ ጊዜ ተሸልመዋል እና እግዚአብሔር ፈቅዶ በሁለት ሺ ሀያ አንድ ደግሞ እኔም ያንን ሽልማት ከተቀላቀሉ በአለማችን ካሉ ሴቶች ውስጥ በመግባቴ እጅግ አድርጌ መጀመሪያ ሎሚኔት ላደረጉኝ ከዛ በኋላ ደግሞ ሳሸንፍ እንኳን ደስ አለሽ ያለኝም በሙሉ በተለይ ሀገራችን ኢትዮጵያን ሁላችንንም እንኳን ደስ አላችሁ ማለት እንደገና እፈልጋለሁ። ማህበሩ ፕሬዚደንት፣ በተለይ ደግሞ አሁን እንደ የሀያ ሀያ አንድ የፊጎ ሀያ ሀያ አንድ ተሸላሚ እንደመሆኔ የሁላችሁም ሽልማት ነው። እጅግ እንኳን ደስ አላችሁ ማለት ይፈልጋለሁ። እሺ ዶክተር አሜሪካ ድምጽ አድማጮች ስም እናመሰግናለን። በድጋሚ እንኳን ደስ አለ እንኳን አብ ደስ አለን። እኔም እጅግ አድርጌ አመሰግናለሁ።